በኢሊኖይ ክፍለ ግዛት ሺካጎ የሃርተር ኮሌጅ መምህርና እና የኢኮኖሚክስ ፕሮፌሰሩ ጌታቸው በጋሻው የኢትዮጵያንና የዩናይትድ ስቴትስን ወቅታዊ ሁኔታ በመተንተን ይታወቃሉ። የዘንድሮ ምርጫ ምን ልዩ እንደሚያደርገው ሲናገሩ ለመጀመሪያ ጊዜ በአሜሪካ የምርጫ ፖለቲካ ውስጥ ሴት ተወዳዳሪ ከሁለቱ ትላልቅ ፓርቲዎች ውስጥ አንዱ ወክላ ስትወዳደር የመጀመሪያው ጊዜ ነው እና ይሄ ለየት ያለ የታሪክ ሁኔታ ነው ያሰኘዋል። ሌላስ የተመለክቱት ነገር ይኖር ይሆን? አልኳቸው። በምርጫ ውድድር ደረጃ ዝቅ ያለ ነው ፍሬ ነገሮችን በመነጋገር ቁም ነገሮችን የሀገር የኢኮኖሚ የወደፊት ሁኔታ የሀገርን የጸጥታ እና ውስጣዊ አስተዳደርን በዓለም አቀፍ ግንኙነት ደረጃ ያሉ በተለይ ዘንድሮ በዚህ ጊዜ ደግሞ በዓለም ዙር ያለው የሽብርተኝነት ጥያቄ፣ የኢሚግሬሽን ጥያቄ እነህ ብዙ ባሉበት ጊዜ ክርክሮቹ በእነኚህ ነገሮች ላይ ሳያተኩር ይሄድና ዝቅ ትልቅ ባለ ደረጃ በተራ መሰዳደር በተግባራቸው ጸያፍ የሆኑ አነጋገሮችን ወይም በእንደነኝ አይነት ጉዳዮች ላይ ያተኮረ የሀገር መሪዎች የሚሰሩት የሚናገሩት እንደዚህ ነው ወይም በሚያሰኝ በሚሰቀጥጥ መንገድ መካሄዱ ልዩ ያደርጉታል። አንዳንድ አሜሪካውያን ምርጫው እንዳሰለቻቸው ይናገራሉ። ፕሮፌሰር ጌታቸው አስተያየት በዚህ ላይ ቢሰጡኝ አልኳቸው። በአንድ በኩል አንዳንዶቹ እንደው የምርጫውን ሂደት እንዳይከታተሉ ሲያደርጋቸው ለመምረጥም እስከዚህ ብዙ ፍላጎት እንዳይኖራቸው ሲያደርጋቸው፣ በሌላ በኩል ደግሞ የተለያዩ የህብረተሰቡ ክፍል እያስ ወደ ምርጫም የሚገፉባቸው ይሆናሉ። ንጥር ውጤቱ ኔት ኢፌክቱ ምን እንደሚሆን በአሁኑ ጊዜ ለመታዘብ ትንሽ ያስቸግራል። ፕሮፌሰር ጌታቸው ዩናይትድ ስቴትስ ውስጥ በኖሩበት በርካታ ዓመታት ውስጥ ሁለት ጊዜ ብቻ እንደመረጡና እሱም ፕሬዚዳንት ባራክ ኦባማ መሆናቸውን ገልጸውልኛል። በሌላ በኩል የሜሪላንዷ ነዋሪ ወይዘሮ ሀብታም አያሌው ማንን እንደሚመርጡና ለምን እንደሚመርጡ ሲናገሩ የምመርጠው ሂላሪ ክሊንተንን ሲሆን የምመርጥበት ምክንያትም አንደኛ ነገር ሂላሪ ክሊንተን ፖለቲካል ኤክስፒሪየንስ አለ፣ አወራሯ፣ ዘይቤዋ፣ ስልቷ ሰውን ኮንቬንስ ያደርጋሉ። ሁለተኛ ነገር ደግሞ ሴት ልጅ አለችኝ እና ሴት ልጅ እንደ መውለዴ እኔም ራሴ ሴት መሆኔ የራሱ በዚህ ታሪካዊ ምርጫ ላይ ሴት ልጅ ተመርጣ ፕሬዝዳንት ሆና ማየቱ በጣም ትልቅ ነገር ነውና ለወደፊት ለልጆቻችን ተስፋ የሚሰጥ ነገር ነው። በቅድመ ምርጫው የተሳተፈውና የመረጠው የዳላስ ነዋሪው አቶ አዲስ ዘውዱ ደግሞ ሲናገሩ፣ እሺ እንግዲህ ያው እንደሚታወቀው ያው ኤርሊ ቦት አድርጌያለሁ። ሄለሪ ክሊንተን ያው ለሰዋ ቦት አድርጌያለሁ። ያው እንደሚታወቀው ዲሞክራቶች ብዙሀኑ ለፎሬነር ጥሩ ኦፖርቹኒቲ ያላቸው ናቸው። ኤኒ ፎሬነር፣ ለማንኛውም ጥቅሙንም ሆነ እንትኑን ስለሚያስጠብቁ በዛ አንጻርም ነው ልመርጣቸው ዋነኛ ምክንያት የሆነኝ። ለዶች ቨለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋ with NBC.